በርካታ የአፍሪቃ ቀንድ ሀገሮች የአውሮፓ ህብረት የመደበውን የእርዳታ ገንዘብ ለመቋደስ የመጀመሪያዎቹ ይሆናሉ። ሁለት ቢሊዮን ዶላር የአስቸኳይ ጊዜ እርዳታ የሚውለው ባለፈው ዓመት በብዙ ሺህ የሚቆጠሩ ፍልሰተኞች ወደ አውሮፓ እንዲጎርፉ ያደረገውን ስርወ ምክንያት ለመዋጋት ነው ተብሏል። የአውሮፓ ህብረት እቅድ በየሀገሩ የተሻለ የድንበር ጥበቃ መመስረት፣ ምጣኔ ሀብትን ማሻሻል፣ ተፈናቃዮችና ስደተኞችን እንደ ደቡብ ሱዳን፣ ኢትዮጵያና ዩጋንዳ ባሉ ሀገሮች ማስፈር ነው። ዴቪድ አርኖልድ ሰፋ ያለ ዘገባ አጠናቅሯል። ሰሎሞን ክፍል ይዞታል። የአውሮፓ ህብረት ሁለቱን ቢሊዮን ዶላር ለአፍሪካ የመደበው ሕገወጥ ፍልሰትን ይቀንሳል ብሎ በማመን ነው። ገንዘቡም በኢኮኖሚ ልማት በድንበር ቁጥጥርና የሽብርተኞች እንቅስቃሴዎችን ለመከታተል ይውላል። የአውሮፓ መሪዎች በጉዳዩ ላይ ከአፍሪካ መንግሥታት ጋር ንግግር የጀመሩትም ባለፈው ወር በማልታው ጉባኤ ወቅት ነው። በአውሮፓ ኅብረት ኮሚሽን የዓለም አቀፍ ትብብር የልማት የሰብአዊ እርዳታና የቀውስ አስወጋጅ ክፍሉ ቃል አቀባይ አሌክሳንደር ፖላክ ይባላሉ። የኅብረቱን ግቦች ያስረዳሉ። የተመደበው ገንዘብ አራት ቁም ነገሮችን ያስፈጽማል። የመጀመሪያው የተሻለ የኢኮኖሚ ዕድል ለመፍጠር የየሀገሮቹን ምጣኔ ሀብት አስመልክቶ ሪፖርት ማቅረብ ነው። ሁለተኛው ለሕዝቡ መሠረታዊ አገልግሎቶችን ማቅረብ ይሆናል። ሶስተኛው ደግሞ የአፍሪቃ ሸሪኮቻችንን የድንበር ጥበቃ አቅማቸውን በማስፋት ህገወጥ አጓጓዦች ሰዎችን ለአደጋ እያጋለጡ በሜዲትሬኒያን ባህር ላይ እንዳያሰፍሩ የመከላከል ኃይላቸውን ማጠናከር ነው። አራተኛው የጸጥታ ጉዳይ ነው። ጽንፈኝነትን ለመዋጋት በአብዛኛው ከመንግሥታቱ ጋር መስራትን ይጠይቃል። ያ ሲሆን መረጃ መሰብሰብና መጋራት ይቻላል። ለዚህ ተግባር እገዛ ማድረግ ደግሞ ጽንፈኝነትን ለመቆጣጠር የተያዘውን ጥረት ያግዛል። አፍሪካውያንን ለስደት የሚያበቁ ምክንያቶች ከሀገር ሀገር ይለያያሉ። ለምሳሌ ከኤርትራ አብዛኛው የሚሰደደው በተለይ ወጣቱን እንዲጎርፍ የሚያደርገው በዚያች ደሃይቱ ሀገር የሚካሄደው አስገዳጅ ወታደራዊ ምልመላ ነው። አሌክሳንደር ፖላክ እንደሚሉት በኢትዮጵያ፣ በሶማሊያ፣ በዩጋንዳና በደቡብ ሱዳን ግን ምክንያቶቹ የተለያዩ ናቸው። ደቡብ ሱዳንን በምሳሌነት መውሰድ ይቻላል። የአመራሮችን አስተዳደር ብቃት፣ የሀብት ምንጩን፣ አጠቃላይ መረጋጋቱን እናግዛለን። በኢትዮጵያ ቅይት እርምጃዎችን ነው የምንወስደው። አንደኛው የስደተኞቹን ፍሰትና ውህደት በማቀናጀቱ ዘርፍ እንረዳለን። በአብዛኛው አስተዳደራዊ ጉዳይ ነው። ሦስተኛዋ በምሳሌነት የምትጠቀስ ኡጋንዳ ናት። በሰሜናዊ ግዛቷ የጸጥታ ችግር በመኖሩ የስደተኞች ሰፈራን እናግዛለን። ህዝቡ ጥበቃ ያስፈልገዋል። በዚያ ላይ መሰረታዊ የሆኑ የማህበራዊና ኢኮኖሚያዊ አገልግሎቶች ከፍተኛ እጥረት አለ። የጸጥታ ችግር ባለበት ሁሉ ልማት አይኖርም። ሶማሊያ ኢኮኖሚያዋ ቢሻሻልም መንግስት የዜጎቹን ደህንነት የመጠበቅ አቅሙ ግን የለውም። የአውሮፓ ኮሚሽን በቅድሚያ የምስራቅ አፍሪካ ሀገሮችን ችግር ለመቅረፍ ነው ያቀደው። የምዕራብ አፍሪካ ሀገሮች ለአውሮፓ ፍልሰተኞችንና ስደተኞችን በገፋ አላበረከቱም ሳይሆን የሁለቱም አካባቢ ሀገሮች ህዝቦች ወደ አውሮፓ የሚጎርፉበት ዋና ምክንያት በቀጥታ ከሽብር ጋር የተያያዘ በመሆኑ ነው። እንደገና አሌክሳንደር ፖላክ አሁን እየተነጋገርን ያለንው ስለ አፍሪካ ቀንድ ነው። በሳሕል አካባቢም ሊሰራ ይችላል። አዲስ ፕሮዤ በቅርቡ አስተዋውቀናል። የማሊን ወይም የኒጀርን ምሳሌ ልስጥህ። ማሊና ኒጀር ትብብራቸውን በማስፋት ለጸረ ሽብር እርምጃዎች አጋዥ የሆኑ የክትትልና መረጃ ስብሰባ ሥራንም ለመሥራት ጠይቀውናል እና ይሄ በአውሮፓውያኑ የተመደበ ሁለት ቢሊዮን ዶላር ይበልጥ ትኩረት ያደረገው በድንበር ጥበቃ ማጠናከርና የነኛን ወንጀለኛ ቡድኖች ጥቃት ለመከላከል የሚያስችል አቅም መገንባትን ያጠናክርልናል። የኔ ጥያቄ ይሄ ነው። ምክንያቱም ሕገ ወጥ አጓጓዦች በፍልሰተኞቹና በአጠቃላይ በዓለም አቀፉ ኅብረተሰብ ላይ የሚፈጽሙት ጥቃት ጥበቃ ያስፈልገዋልና አሁን አንዳንድ የአውሮፓ ሀገሮች የፖለቲካ ስደተኞችን ከኢኮኖሚ ስደተኞች መለየት ጀምረዋል። ምክንያቱም የኢኮኖሚ ስደተኞች ከሆኑ ወደ ሀገራቸው እንዲመለሱ ይደረጋል። ይህን መሰል ውሳኔዎች ግን በጥድፊያ የተደረገ በመሆኑ ስደተኞችን ሊጎዳ ይችላል ሲሉ ታዛቢዎች ይመክራሉ። ያም ሆነ ይህ ግን ብዙዎቹ የአፍሪካ ፍልሰተኞች የኢኮኖሚ ስደተኞች ናችሁ ተብለው እንዲመለሱ ይደረጋል። የአውሮፓ ኅብረት በፈቃዳቸው የሚመለሱ ካሉ ፕሮግራም ዘርግቶ ተወያይቶበታል እና እውን ከፍተኛ ገንዘብ ከፍለው ያን አደገኛ ጉዞ ያከናወኑና ለረጅም ጊዜ የቆዩ የአፍሪካ ስደተኞች በገዛ ፈቃዳቸው ወደ ሀገራቸው ይመለሳሉ ተብሎ ይታመናል? እንዴትስ ነው ተግባራዊ ሊሆን የሚችለው? ፖላክ ያስረዳሉ። እርግጥ በበጎ ፈቃድ የሚመለሱ ስደተኞችንም ያካትታል። ለምሳሌ ሶማሌዎችን ከአውሮፓ ወደ አፍሪካ ማጓጓዝ። ይሄ ሁሉ ተግባራዊ ሊሆን የሚችለው ግን ጠንክረህ ከሠራህ ነው። ለዚህም ነው ይሄ በአውሮፓ ማህበር የተመደበው ገንዘብ የኢኮኖሚውን፣ የሶሻሉን፣ የፍልሰተኞችንና ሌሎችንም ችግሮች ለመዳሰስ የሚሞክረው። አንዱን ነገር ብቻ ነጥለህ ወስደህ መፍትሄ ማግኘት አትችልም። ከአፍሪካ ሸሪኮች ጋር በጋራ ካልተሠራ ግባችንን መምታት አንችልም። የአውሮፓ ኅብረት ለአፍሪካ ሀገሮች የሶሻልና የምጣኔ ሀብት ልማት ገንዘብ ሲመድብ ይህ የመጀመሪያው አይደለም። የዘንድሮውና የመጪዎቹ በርካታ ዓመታት ትኩረት ግን የአውሮፓና አፍሪካ ሀገሮችን ሕዝቦች በማረጋጋቱ አስፈላጊነት ላይ የተመሠረተ ነው።